ሺ በኢንዱስትሪ፣ በግብርና፣ በመሰረተ ልማት፣ በንግድና በኢንቨስትመንት ጥልቅ ትብብር ላይ በማተኮር በአፍሪካ ቢያንስ አንድ ሚሊዮን የስራ ዕድሎች ለመፍጠር ቃል ገብተዋል። ከ50 በላይ የአፍሪካ መሪዎችና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በቻይና አፍሪካ መድረክ ላይ የተገኙ ሲሆን ሺ ዛሬ ሐሙስ ማለዳው ላይ ባደረጉት ንግግር የአሁኑን የቻይና አፍሪካን ግንኙነት ከምን ጊዜውም ታላቅ ታሪካዊ ወቅት ሲሉ አድንቀውታል። ጉተሬዥ ቻይና በአፍሪካ የታዳሽ ኃይል አብዮትን ለማንቀሳቀስ ያላትን አቅም በማጉላት በልማትና በድህነት ቅነሳ ስኬታማ መሆኗን ጠቅሰዋል። በዓለም በምጣኔ ሀብት ሁለተኛ ደረጃ ላይ የምትገኘው ቻይና የአፍሪካ ትልቋ የንግድ አጋር ነች። እንደ መዳብ፣ ወርቅ፣ ሊቲየም እና ብርቅዬ የምድር ማዕድናት የመሳሰሉትን የአገሪቱን የተፈጥሮ ሀብቶች እየተጠቀመች ለመሰረተ ልማት ፕሮጀክቶች በቢሊየን የሚቆጠር ብድር ትሰጣለች። አንዳንድ ተንታኞች ቻይና ከአፍሪካ ጋር እያደረገች ያለችው ኢኮኖሚያዊ ትስስር በአገር ውስጥ ኢኮኖሚ ጉዳዮችና በቀጠናዊ ፖለቲካዊ ፉክክር የሚመራ እንደሆነ ያምናሉ። በጉባኤው ላይ የናይጄሪያ የትራንስፖርትና የነፃ የንግድ ቀጠና ትብብርን ለማጠናከር የተደረሰውን ስምምነት ጨምሮ የአፍሪካ መሪዎች በመሰረተ ልማት፣ በግብርና፣ በማዕድን፣ በንግድና በኃይል ምንጮች ከቻይና ጋር የሚደረጉ ስምምነቶች እንደሚኖሩ አረጋግጠዋል። ዚምባብዌ አቮካዶ ወደ ቻይና መላክን ጨምሮ በግብርና፣ በማዕድን፣ በኢነርጂና በመሰረተ ልማት ትብብር ለማድረግ ቃል ገብታለች። የታንዛኒያው ፕሬዚደንት ሳሚያ ሱሉ ሐሰን ሀገራቸውን ከዛምቢያ ጋር የሚያገናኘውና ለረዥም ጊዜ የተጓተተውን የባቡር መስመር ለማንቀሳቀስ ፕሬዚደንት ሺ ቃል ገብተውላቸዋል። የዛምቢያ መገናኛ ብዙሀን ቤጂንግ ለፕሮጀክቱ አንድ ቢሊዮን ዶላር ቃል እንደገባች ዘግበዋል። የኬንያው ፕሬዝደንት ዊሊያም ሩቶ ሺ ለኬንያ የግብርና ምርቶች የቻይና ገበያን ክፍት ለማድረግ ቃለ መግባታቸውን ተናግረዋል። ቻይናና ኬንያ ከኤግዚም ባንክ በተገኘ የአንድ ነጥብ ሁለት ቢሊየን የገንዘብ ድጋፍ ናይሮቢን ከሞምባሳ ወደብ ጋር የሚያገናኘውን የባቡር መስመር ለማስፋፋት ተስማምተዋል። የኬንያው ፕሬዝደንት ዊሊያም ሩቶ ሺ ከኬንያ ለሚላኩ የግብርና ምርቶች የቻይና ገበያ ክፍት ለማድረግ ቃለ መግባታቸውን ተናግረዋል። ቻይና ለአፍሪካ ሀገራት እጅግ አስፈላጊ መሰረተ ልማቶችን ለመገንባት በቢሊዮን የሚቆጠር ብድር አቅርባለች። ይህም አንዳንድ አገሮችን ከፍተኛ ዕዳ ውስጥ መክተቱ ውዝግብ አስነስቷል። ተንታኞች ቤጂንግ በሀገር ውስጥ ካለው የኢኮኖሚ ችግርና አካባቢውን ለመቆጣጠር ከዩናይትድ ስቴትስ ጋር እያደረገ ያለችው ፍጥጫ ለአካባቢ የምትሰጠውን ትኩረት እንድታጠናክር አድርጓታል ይላሉ።